ዛሬ ማክሰኞ ግንቦት 26 ቀን 2006 ዓ ም ነው ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታዬ እንስማ። ጤና ስጥልን። እንደምናምሽታችኋል የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ ማክሰኞ በፖላንድ ባደረጉትና ለሀገሪቱ መሪዎች የሀገራቸውን ድጋፍ እንደገና ባረጋገጡበት ጉብኝታቸው የዩክሬን ጉዳይ የጎላ ትኩረት ይዞ እንደነበረ ተገለጠ። ሚስተር ኦባማ ዛሬ በዋርሶ ከፖላንድ ፕሬዝዳንት ብሮኒስላው ኮሞሮቭስኪ ጋር ካደረጉት ስብሰባ በኋላ ሩሲያ በምስራቅ ዩክሬን ለሚዋጉት ተገንጣዮች ጦር መሳሪያ እንዳይሄድላቸው በመከላከል እንድትረዳ አሳስበዋል። ነውጠኞቹ ሰላምን እንዲደግፉም ባላት ተሰሚነት ተጠቅማ እንድታበረታታም ፕሬዚደንት ኦባማ ጠይቀዋል። ሩሲያ የትንኮሳ ተግባሯን የአባባሰች እንደሆነ እቀባዎችን ጨምሮ መዘዝ እንደሚያገኛት የፖላንድ ፕሬዚደንትም ተስማምተውበታል ብለዋል ሚስተር ኦባማ የዩናይትድ ስቴትስና የሩሲያ ግንኙነት እንደገና ሊገነባ ይችላል። መተማመንን መልሶ መገንባቱ ግን ጊዜ ይወስዳል ሲሉም ፕሬዝደንቱ አስገንዝበዋል። የሩሲያ ፕሬዝደንት ቭላዲሚር ፑቲን ከዩክሬኑ ፕሬዝደንት ፔትሮ ፖሮሼንኮ ጋር እንዲገናኙ ሚስተር ኦባማ ጥሪ አቅርበዋል። ፕሬዝደንት ኦባማ በአፍጋኒስታን ለአምስት ዓመታት ታስሮ የቆየውን የዩናይትድ ስቴትስ ወታደር ከታሊባን ጋር በተደረገ ስምምነት እንዲለቀቅ የተወሰደውን እርምጃ ተገቢ በማ ማለትም ተከላክለዋል። የተያዙ የአሜሪካ የጦር ኃይል አባላትን የማስለቀቅ የተቀደሰ ግዴታ አለብኝ ብለዋል ፕሬዝደንቱ። ደም እያፋሰሰ ያለው የእርስ በርስ ጦርነት ተፋፍሞ በቀጠለባት በሶሪያ ዛሬ ሕዝቡ ምርጫ እያካሄደ ነው። ይህ ምርጫ ለፕሬዝደንት ባሻር አልአሳድ በከፍተኛ ደረጃ ድልን የሚሰጥ እንደሚሆን ግን ከወዲሁ ተጠብቋል። የሶሪያ ተቃዋሚ ወገኖችና ምዕራባውያን ደጋፊዎቻቸው ፕሬዚደንት አሳድ የመንግስት ይሁንታ ካገኙና ብዙም ከማይታወቁ ሁለት እጩዎች ጋር የሚወዳደሩበትን ይህንን ምርጫ አውግዘውታል። የሶሪያ ጠቅላይ ሚኒስትር ዋኢል አልሃልኪ ህዝቡ በዚህ በራሳቸው ቃል ሀገራችንን ወደ ማንሰራራት የምናራምድበት ታሪካዊ ቀን ባሉት ምርጫ ድምፁን እንዲሰጥ ተማጽነዋል። የሶሪያ ሽምቅ ተዋጊዎች ፕሬዚደንት አሳድን ከስልጣን ለማስወገድ ሲዋጉ ከሶስት አመታት በላይ ሆኗቸዋል። የዩክሬን የሀገር አስተዳደር ሚኒስትር አርሰን አቫኮቭ በመንግስቱ ኃይሎችና በአፍቃሪ ሩሲያ ተገንጣዮች መካከል ውጊያ የሚካሄድበት የምስራቅ ዩክሬን ዶኔትስክ ክፍለ ግዛት ነዋሪዎች ከቤታቸው እንዳይወጡ አሳሰቡ። ሚስተር አቫኮቭ የስሎቬኒያስክና የሁለት የአቅራቢያው ከተሞች ነዋሪዎችም በአሁኑ ጊዜ በየቤታቸው ተከተው እንዲቆዩ አስጠንቅቀዋል። ቻይና ከዚህ ሳምንቱ የቲያናመን አደባባይ በተቃዋሚዎች ላይ የተፈጸመው ጥቃት ሀያ አምስተኛ አመት መታሰቢያ ዋዜማ የመንግስት ነቃፊዎችን እያሰረች መሆኑን ህጋዊ እርምጃ ነው በማለት እየተከላከለች ነው። ዛሬ እንደ ኤሮፓውያን አቆጣጠር ሰኔ ሶስት ና ነገ ሰኔ አራት በአፍቃሪ ዲሞክራሲ ሰልፈኞች ላይ በኃይል የተወሰደው እርምጃ ሀያ አምስተኛ አመት መቃረቢያ ቀናት በርካታ ዲሞክራሲ ለዲሞክራሲ ተሟጋቾች እየታሰሩ ነው። አለዚያም በቁም እስር ስር ውለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሄንግ ሌ የተወሰደው እርምጃ ህጋዊ ነው፣ በእኛ ሀገር ህግ የሚጥሱ እንጂ ተቃዋሚ የሚባሉ የሉም ሲሉ ተከላክለዋል። በመጨረሻም የአዲሱ የህንድ ጠቅላይ ሚኒስትር ናራንድራ ሞዲ ዋና አጋር የነበሩ ሚኒስትር በመዲናዋ በኒው ዴልሂ በመኪና አደጋ መሞታቸው ተገልጿል። የገጠር ልማት ሚኒስትሩ ጎፒናት ሙንዴ የሞቱት ዛሬ ከአውሮፕላን ጣቢያ ተሳፍረው ይጓዙበት የነበረ መኪና በሌላ መኪና ተገጭቶ መሆኑን የሆስፒታል ባለስልጣናት ገልጸዋል። ሙንዴ የሚስተር ሞዲ ባህራቲያ ጃናታ ፓርቲ አንጋፋ መሪ ነበሩ። ዜናው በዚሁ አበቃ። ቆንጅታ አየለ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ከአምስት ሚሊዮን በላይ ኢትዮጵያውያንን በተለያዩ ፕሮጀዎች የረዱት ከ360 በላይ ትምህርት ቤቶች፣ ሦስት ሆስፒታሎች፣ ወደ 100 የሚጠጉ ክሊኒኮችና ጤና ጣቢያዎች የገነቡት የካርል ሃይንስ በም የቀብር ሥነ ሥርዓት ሰሞኑን ይፈጸማል። እኒህ በጎ አድራጊ ኦስትሪያዊ በ86 ዓመታቸው ያረፉት ባለፈው ሳምንት ግንቦት 21 ቀን በትውልድ አገራቸው በሚገኝ መኖሪያ ቤታቸው ነው። እስክንድር ፍሬው ለዛሬ አብይ ርዕስ እንዲህ አዘጋጅቶታል። ኦሮሞዎቹ አብዲ ኬኛ፣ አማራዎቹ ደግሞ አለኝታችን ይልኋል። ምናልባት ሊቀ መላክ ቅዱስ ሚካኤልን ካልሆነ በስተቀር በዚህ እጅግ የላቀ ስም የሚጠሩት አንድም ኢትዮጵያዊ ጀግና አላውቅም። ታላቁ ባለቅኔ ሎሬት ጸጋዬ ገብረ መድን በአንድ ወቅት ስለ ሚስተር ካርል ሄንዝ በም እየተናገረው ነው። ኢትዮጵያውያን እኚህን አለኝታ የሆኑ አጋር የሆኑ በጎ አድራጊ ሰው በሞት ተነጥቀዋል። እንደ አውሮፓውያን አቆጣጠር በ1981 እግራቸው የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ስራቸውን፣ ልፋታቸውን ለዚች ሀገር ውለዋል። ያኔ ሜንሽን ፊውር ሜንሽን ወይም ሰዎች ለሰዎች የተሰኘ ድርጅት አቋቁመው ኢትዮጵያውያንን ለማገዝ የበኩላቸውን ጥረት አንድ ብለው ጀመሩ። በድርቅ ምክንያት ተፈናቅለው የነበሩትን 1500 የምስራቅ ሀረርጌ አርብቶ አደሮች በይረር ሸለቆ በማስፈር በመላው አውሮፓ በተለይም ጀርመንኛ ተናጋሪ በሆኑ ሀገራት በፊልም ተዋናይነት ያገኙትን ታላቅ ስም በመጠቀምም በኢትዮጵያ ላሉ ፕሮጀክቶቻቸው ገንዘብ አሰባሰቡ። በቀዳማዊ ኃይለሥላሴ ዘመነ መንግስት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት በደርግ የስልጣን ዘመንም በዚሁ ኃላፊነት የቀጠሉትና በኋላም ምክትል ጠቅላይ ሚኒስትር ሆነው የሰሩት አቶ ሽመልስ አዱኛ ያንን ጊዜ በሚገባ ያስታውሳሉ። እኔም ሆንኩኝ የፊልም ተዋናዩ ካርል ጥረቱ እዚህ ደረጃ እንደሚደርስ አልገመትንም፣ ይላሉ። እኔ ያን ጊዜ እርዳታ ሊያስተባብር የሚችል ሰው ይሆናል፣ ፊልም ሰሪ ነበረ፣ የፊልም ተዋናይ ነበረና፣ ግን ብዙ የማያውቅ ስለ እርዳታም ስለ ማስተባበሩም ልቡ ተነክቶ የመጣ ሰውና ቅን ሰው መሆኑን ነው እንጂ ይህን ያህል ይሰራል አይሰራም። ብዙውን እኔ እየመከርኩት ነው፣ እንዴት እንደሚጠይቅ የሚጠየቁ ነገሮችን ፕሮጀክትን፣ እያዘጋጀን፣ እየጻፍን፣ እየሰጠን ቤቴ ሁልጊዜ ይመጣ ነበር። እንደ ቤተሰብ ነበርና አዲስ አበባ ካለ እና ባለቤቴንም ልጆቼንም ሁሉ ያቃል እና እንደ ቤተሰብ እየተመካከርን ይህን እንዲህ ብታደርገው ነው የሚሻለ ይሄኛው አይሆንም። በጣም ቅንና የዋህ ስለሆነ ደግሞ ሌሎቹንም ባለስልጣኖች በኋላ በምን አኳኋን ሚሄድ እንዳለበት ሁሉ አስረዳው ነበር። እና የት ይደርሳል እሱም አያውቀውም። ግን አንድ ሰው ሊገምቱ ማለት ነው። ዛሬ ከ33 ዓመታት በኋላ ሚስተር ካርል ያቋቋሙት ሰዎች ለሰዎች ድርጅት በ12 የፕሮጀክት አካባቢዎች ይንቀሳቀሳል። በእነዚሁ ፕሮጀክቶች አማካኝነትም ከ55 ሚሊዮን በላይ ሕዝብ በጤና በንጹህ የመጠጥ ውሃ በግብርና በትምህርትና በሌሎችም ዘርፎች ተጠቃሚ መሆኑን የድርጅቱ መረጃ ያሳያል። 363 ትምህርት ቤቶች፣ 8 የማሰልጠኛ ተቋማትና 9 መዋለ ህጻናት ተገንብተዋል። ሦስት ሆስፒታሎች፣ 37 ክሊኒኮች፣ 14 ጤና ጣቢያዎችና 49 የጤና ኬላዎችም ተሰርተዋል። የሰዎች ለሰዎች ድርጅት የኢትዮጵያ ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ ከሚስተር ካርል ጋር በቅርበት ከሰሩ አጋሮቻቸው አንዱ ናቸው። ለሚስተር ካርል ስኬት ምክንያቱ ወደ በጎ አድራጎት ስራ የከተታቸው የቁጭት ስሜት ሳይበርድ መቀጠሉ ነው ይላሉ። ሚስተር ካል በእውነት ወደዚህ ስራ ሳስበው ድንገት የገባ ሰው ነው እና ድንገት የገባበትም ሁኔታ በተለይ በዓለም ውስጥ ያለው የሀብት ስርጭት በበለጸጉ ሀገሮችና በማደግ ላይ ያሉ ሀገሮች ወይንም ደግሞ በሀብታምና በድሃ መካከል ያለው የኑሮ መራራቅ አስቆጥቶት በአንድ የቲቪ ፕሮግራም ላይ ቀርቦ ባደረገ ውርርድ ነው በዛ ውድድር ያውም ረቶን ወደዚህ የመጣው እና ያ የቀሰቀሰው ስሜት የበለጠ ደግሞ እዚህ መጥቶ ሲያየው ስሜቱ እየተነካ ሄደ። እኔ ካወቅኩበት ቀን ጀምሮ ያ ስሜት ሳይቀየር ላለፉት 33 ዓመታት እሱ ምሳ በሚበላበት ጊዜ ወይንም ደግሞ ቀጠሮ ካለው የሚኖረው ቀጠሮ ስለዚሁ ገዳይ ከሚወያይባቸው ሰዎች ጋር ነው። የሚያነሳው አጀንዳ በዚሁ ዙሪያ ላይ ያጠነጠነ ነው እና ከዚህ በተረፈ ደግሞ በተለይ ደግሞ ዝቅተኛ ኑሮ ለሚኖሩ ሰዎች ያለው ፍቅር ለማመን የሚያቅት ነው። የድርጅቱን ስም እንደሰየመው ሰዎች ለሰዎች እንዳለው እውነትም ለሰው የቆመ መሆኑን የሚያሳይ ፍቅርን ሰጥቶ ፍቅርን የሚቀበል እና በሰዎች እኩልነት በመርሁ ላይ የሚያምን ብቻ ሳይሆን፣ በተግባር የሚያሳይ በተግባር የኖረ የበጎ አድራጎት ተግባራትን ያከናወኑት ካርል ለዚህ አስተዋጽኦቸው እንደ አውሮፓውያን አቆጣጠር በ2003 የኢትዮጵያ የክብር ዜግነት ተሰጥቷቸዋል። በአዲስ አበባ ከተማም በሰማቸው ሐውልት ቆሟል። አደባባይም ተሰይመዋል። ዛሬ በዜና ረፍታቸውም አስፈላጊው ክብር ሊሰጣቸው እንደሚገባ አቶ ሽመልስ አዱኛ ያስረዳሉ። መንግስትና ህዝብ አንድ ላይ ያለበት ስብሰባ ተደርጎ ታሪካቸውንና የሰሩትን ነገር በመናገር ልዩ ፕሮግራም ሊደረግላቸው ይገባል። ህዝብም መንግስትም ጭምር አብሮ የምለው ምክንያቱም ካርል ልቡ ኢትዮጵያዊ ነበረ እና አንዳችን ሆኖ ስለ ሀገራችን ችግር ሲጨነቅ በተፈጥሮ ደግሞ ቅንና ደግ ሰው የዋህ ሰው ደግሞ መሰሪነት የሌለው እንዲህ እንዲህ ብሎ ሳይሆን ልብ ውስጥ የመጣውና በቅንነት የሚናገር ሰው ስለነበረ የዛን የቅንነቱን ሁኔታ የሚያውቁ ሰዎችም ገልጸው የኢትዮጵያ ህዝብም ያን ጊዜ ያልነበሩ የማያውቁ ከዛ በኋላ ተወልደው ሀያ ሰላሳ አመት የሆናቸው እና አሁን ወደ ስራ መሄድ ላይ ያሉ ኢትዮጵያውያኖች አሉና ሊያቆት ሊያስቡት ይገባል። ምክንያቱም እኛ ገር ያለፈውን እየተውን እየረሳን አዲስ ነገር ብቻ ማውራት ዝንባሌ ስላለ ያንን ማስተካከል ያለ ትላንት ዛሬ የለም ያለ ዛሬ ነገ የለም እና ብዙ ነገር የተሰሩ ላይ እየተሰራ ነው የሄደው። አሁን የአባይን ድልድይ እንኳ ብንወስድ በጃንሆይ ጊዜ ነው የአባይ ጥናት የተጠናው ከአሜሪካኖች ቢሮ ኦፍ ሬክላሜሽን ዴንቨር ያለ ድርጅት መጥቶ የሚስተር ካርሊ ቀብር ስነ ስርዓት ሰሞኑን በትውልድ ሀገራቸው ኦስትሪያ እንደሚከናወን የተናገሩት የሰዎች ለሰዎች ድርጅት ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ በኢትዮጵያ የሚካሄደው የመታሰቢያ ስነ ስርዓት ዝርዝር ወደፊት የሚገለጽ መሆኑን አብራርተዋል። እዚህ እኛ ኢትዮጵያ ውስጥ እንግዲህ አንድ ትልቅ እሳቸውን የሚዘክር ስነስርዓት እንደሚኖር ይጠበቃል ይህንን ከሚመለከታቸው ከእሳቸው ጋር በቅርበት ይሰሩ ከነበሩ ግለሰቦች ድርጅቶች የመንግስት ተቋማት እንደዚህ ባሉበት አንድ የመታሰቢያ ቀን ይኖራል ይሄም የሚወሰነው እዚያ ያለው ስነስርዓት ከተፈጸመ በኋላ ነው እና በዚህ ቀን ባለቤታቸው የሚገኛሉ ብለን ተስፋ እናደርጋለን ኢትዮጵያዊቷ ባለቤታቸው ወይዘሮ አልማዝ በም ማለት ነው ሚስተር ካርል ሃይንዝ በም ከዚህ አለም በሞት ቢለዩም ኢትዮጵያውያን ያከናወኑትን ተግባር ጥንካሬያቸውን አይረሱም። እንደ ኢትዮጵያ የማለዳ ጀንበር በውብ ሙቀት የተሞላ እንደ ጀርመን ሰንጋ በሬ ደንዳና እንደ ወንዙ ልጅ እንደ ቤትሆቨን መንፈሰ ብርቱ ነው ብለዋል ጸጋዬ ገብረ መድኅን ካርልን ሲገልጽ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አብይ ርሱን ነበር ያደመጥነው። ነው ወደ ሁለተኛውና የመጨረሻው ቅንብር እንሸጋግራለን። በቅርቡ በኦሮሚያ የተካሄደው የተማሪዎች ተቃውሞ በፌዴራላዊ አወቃቀር ስር ሊኖር በሚችል የአንድነት ስሜት ላይ ጥርጣሬ ማሳደሩ አልቀረም። በዚህ ጉዳይ ላይና በአጠቃላይ በኢትዮጵያ ስላለው ፌዴራላዊ ስርዓት ሐሳባቸውን እንዲገልጹልን ሦስት እንግዶችን ጋብዘን ባለፈው ቅዳሜ በተላለፈው ፕሮግራማችን እንዲያብራሩልን ይታወሳል። አቶ ቡልቻ ደመቅሳ አሁን በጡረታ ላይ የሚገኙ የኢኮኖሚ ባለሙያ ሲሆኑ የህግ ዲግሪም አላቸው። ዶክተር አሰፋ ፍስሐ በዩኒቨርሲቲ አስተማሪነት ጥናትና ምርምር ሙያ የተሰማሩ ሲሆን በአዲስ አበባ ዩኒቨርሲቲ በህግና አስተዳደር ኮሌጅ ያስተምራሉ። አቶ ልደቱ አያሌው ላለፉት ሃያ ሁለት ዓመታት በኢትዮጵያ ፖለቲካ ተሳትፈዋል። ለአምስት ዓመታት ያህል በፓርላማ አባልነት አገልግለዋል። በአሁኑ ወቅት ደግሞ የኢዴፓ ማዕከላዊ ምክር ቤት አባል ናቸው። ትምህርታቸው በዓለም አቀፍ ግንኙነትና የልማት ጥናቶች እንዲሁም በታሪክ ላይ ያተኩራል። እንግዶቹን ያነጋገረችው አዳነች ፍሳሐየ ናት። ወደ ፕሮግራሙ በአሁኑ ጊዜ በቅርቡ በኦሮሚያ የተካሄደው የተማሪዎች ተቃውሞ ወይም እንቅስቃሴ ልበለው፣ በፌዴራሊዝም ስር የአንድነትና፣ የመከባበር የመቀራረብ የሰረጸ መሆኑን የማጠራጠር መንፈስ አሳድረዋል። እንግዲህ በሰው ዘንድ እና በመጀመሪያ ደረጃ ወደዛ ገብተን ከመወያየታችን በፊት ዶክተር አሰፋ ፍስሀ ስለ ፌዴራላዊ ህገ መንግስት ምሁር እንደመሆኑ መጠን ከህገ መንግስት አንጻር ፌዴራላዊ ስርአት በኢትዮጵያ በብሄር ብሄረሰብ ላይ እየተመሰረተ ሲመሰረት በምን እምነት በምን እሳቤ እንደሆነ ቢገልጹልን። ዶክተር አሰፋ ፍስሀ የኢትዮጵያ ፖለቲካ ችግር ባለፈው ሀያኛው ክፍለ ዘመን አካባቢ፣ በተለይ ትንታኔው የእርስ በርስ ጦርነቱ ስልጣን በማዕከል በከፍተኛ ሁኔታ መከማቸቱና ፍትሀዊ የሆነ የፖለቲካና የስልጣን ክፍፍል አለመኖሩ አንዱ ምክንያት ነው። ስለዚህ ለዛ መልስ እንዲሆን በአንድ ማዕከል ውስጥ ከማስተዳደር ይልቅ ህገ መንግስታዊ ዋስትና ባለው የስልጣን ክፍፍል በፌደራል መንግስትና በክልሎች መከፋፈል አለበት ነው አንድ መነሻ። ሁለተኛው ስርአቱ ውስጥ እንደ አንድ አይዲዮሎጂ ተሰርቶበታል ተብሎ የሚተነተነው። ኢትዮጵያ ለዘመናት በአንድ ታሪክና በአንድ ህብረተሰብ የቆየ ነው። ስለዚህ ኢንቴግሬሽን አለ፣ የባህልና የታሪክ መወራረስ አለ። ስለዚህ ከዚህ መወራረስ በተያያዘ የበለጠ ደግሞ ቋንቋና ሃይማኖትን ቋንቋ ስንል አማርኛ፣ ሃይማኖት ደግሞ የክርስትና ኦርቶዶክሱ ለአገር ግንባታ ይሄ ኔሽን ቢልዲንግ ለምንለው ተጠቅመን ኢትዮጵያን አንድ እናረግ አለብን የሚል መነሻ የነበረው የፖለቲካ ስርዓት ነበረ። ስለዚህ ይሄ ደግሞ በተለያዩ የአገሪቱ ክፍል የሚኖሩ የተለያዩ ህዝቦች በፀጋ የተቀበሉት ነገር አይደለም። ስለዚህ አማርኛ በራሱ ችሎ መኖር ይችላል፣ ክርስትናም በራሱ ሊኖር ይችላል። ግን ሌላው የህብረተሰብ ክፍል ደግሞ ከሌላ ቋንቋ የሚናገረው የህብረተሰብ ክፍል እና ሌላው እምነት የሚከተለው የህብረተሰብ ክፍል ቦታ አይፈልግ ነበር። የፖለቲካ ቦታ ማለት ነው። ባህሉን ቋንቋውን እንዲከበርለት ስለዚህ ዶክተር አሰፋ አንድ አሁን ከንትን ለመጀመር ነው ከህገ መንግስት ህገ መንግስቱ በተጨባጭ ህገ መንግስት ህገ መንግስቱ ባጭሩ እነዚህ ሁለት ጥያቄዎች ለመመለስ ነው የሚሞክረው ነው የኔ አባባል። የፖለቲካ ስልጣን ከአንድ ማዕከል ከማድረግ ይልቅ በፌዴራል መንግስትና በክልል ማከፋፈል፣ ሁለተኛ ደግሞ የተለያዩ የህብረተሰብ ክፍሎችን ኢትዮጵያ ውስጥ የሚገኘው የባህል የቋንቋና የእምነት ብዙነት ለማስተናገድ ሲባል የተቋቋመ ህገ መንግስት ነው የሚመስለኝ። በዚሁ ነው የማየው እኔ። ያው ትንታኔ ነው እንግዲህ ህገ መንግስቱ ሲጸድቅ በነበረበት ሰዓት የነበረው ክርክሮች እና የተጻፉ ጽሁፎችን በማየት እና አንቀጹ ደግሞ፣ በአጠቃላይ የህገ መንግስቱ አወቃቀር ስናይ በአጠቃላይ ይሄ ብዙህነትን ከማስተዳደር አንጻር የተቀረጸ ህገ መንግስት ነው። እንግዲህ ይሄ ሲቀረጽ ችግሮች የሉበትም አሉበት፣ ወደኋላ ልንመጣበት እንችላለን። የሚያከራክሩ ብዙ ነገሮች የሉም ማለት አይደለም። ግን ጀስቲፊኬሽኑ እና የህገ መንግስቱ አመጣጥ ሂደት ስናይ በዚህ የፖለቲካ ቅኝት የተቃኘ ይመስላል ማለት ነው። አሁን እንግዲህ በግንዛቤ ደረጃ፣ በአጭር አነጋገር እንግዲህ ዋናው አላማው የበለጠ በመቀራረብ በመከባበር እኩልነት ተጠብቆ የአንድነት ስሜት እንዲኖር ነው እንግዲህ ዋናው አላማው የሚመስለኝ እና በአሁኑ ጊዜ እንግዲህ ይሄ አንድነት ስሜት እየሰረጸ ነው ወይ የሚል ጥያቄ በተለይም አሁን በቅርቡ በኦሮሚያ አካባቢ ተማሪዎች ተቃውሞ ባነሱበት ጊዜ ትንሽ ጥርጣሬ አሳድረዋልና በዚህ ላይ ያላችሁ አመለካከት እንዴት ነው? ወደ አቶ ቡልቻ ደመቅሳ ልሂድ። በሀያኛው ክፍለ ዘመን መጨረሻ ላይ የኢትዮጵያ ሁኔታ በጣም እጅግ የሚያስፈራና የሚያሳዝን ነበረ። ኤርትራ በአንድ በኩል ለመገንጠል ትፈልጋለች፣ ትግራይ በአንድ በኩል ለመገንጠል ይፈልግ ነበረ፣ ኦሮሞ ለመገንጠል ይፈልግ ነበር፣ በኦኔግ በኩል ሱማሌ መገንጠል ይፈልግ ነበር። እጅግ በጣም የተወጠረች ሀገር የተመሰቃቀለች ሀገር ነበረች ኢትዮጵያ። በዚህ መካከል ኢህአዴግ መጣ። ኢህአዴግ ሲመጣ የመገንጠልን ሀሳብ ትቶ ኢትዮጵያን አዋህዶ ለመግዛት ቆርጦ መጣ። በዚህም አሜሪካኖች ደገፉት። ስለዚህ ምን አላቸው? እነኚህን መገንጠል የሚፈልጉትን ክፍሎች መገንጠል ይሻላል ወይ ወይንስ ኢትዮጵያን አንድ ላይ ሆነን ሀገራችንን እናስተዳደር? በኋላ በብዙ ንግግር በብዙ ንግግር እነኚህ እንገንጠል የሚሉ ግንባሮች እሺ ፌዴራሊዝምን እንቀበላለን። ፌዴራሊዝም ማለት የመገንጠል አማራጭ ነው። ፌዴራሊዝምን እንቀበላለን አሉ። ኤርትራ ህዝብን አልፈልግም ነጻነትን እንፈልገው ብሎ ነጻነትን አገኘ። ቲፒኤልኤፍ ደግሞ አብረው ጫካ ስለነበሩ ቶሎ ብለው እሺ እሺ እሺ ነጻ ውጡ አሏቸው ኤርትራሎችን። የቀሩትን ግን ፌዴራሊዝም ይሻላቸዋልና በፌዴራሊዝም እንርጋ እንነጋገር እንመካከር፣ አሉና ፌዴራሊዝም ተቀብለው በመገንጠል ፈልታ ፌዴራሊዝምን ተቀብለው በዚህ ሀያ ብርን ጀምር፣ በህገ መንግስቱ ፌዴራሊዝምን እንደሆነ ተገለጠ። ፌዴራሊዝም በብዙ ሀገር የመገንጠል መብት ይይዛል አለው፣ አርቲክል አለው፣ የአሜሪካም አለው፣ የካናዳም አለው፣ የአውስትሬሊያም አለው። ስለዚህ እንዳይፈነዳ ለማድረግ ይሄ ገባ። በዚህ መሰረት ነው የኢትዮጵያ ፌዴራሊዝም የተቋቋመው። ሁሉም ሰው የተቀበለው ከመገንጠል ከመበታተን ፌዴራሊዝም ይሻላል በሚል ነው። በነገራችን ላይ ህወሓት መጀመሪያ ላይ ሲጀምሩ አንስቶት የነበረ ጥያቄ ነው የመገንጠል ጥያቄ፣ እንጂ ከዛ በኋላ ረጅም ጊዜ ነው ከተውት። ስልጣን ላይ ሲወጡ አይደለም የተውት ረጅም ጊዜ ነው ትግል ላይ ምያሉ አልቀበሉም ምክንያቱም እኔ በቢቢሲ እንኳን ሳዳምጥ ነበር፣ ሽማምንቶች ቲትል ሽማምንቶች የሚናገሩትን እከታተል ነበር እኔ በደንብ ብዙ ጊዜ ቆይተዋል። የመገንጠልን ሀሳብ ይዘው ብዙ ጊዜ ቆይተዋል። የተዉት ምናልባት በ1985 1986 ነው የተዉት። ወደ አዳነች፣ አሁን እንግዲህ ወደ አቶ ልደቱ እንሄድ። እኔ እንግዲህ እንደገባኝ፣ አዳነች የመጀመሪያው ጥያቄ ይሄ ብሔርን ወይም ደግሞ ቋንቋን መሰረት ያደረገ ፌዴራሊዝም ለምን አስፈለገ ይመስለኛል እና እዚህ ላይ ዶክተር አሰፋ ጥያቄውን የሸሹት ነው የመሰለኝ። ፌዴራሊዝም ለኢትዮጵያ ተጨባጭ ሁኔታ አስፈላጊ ነው በሚለው እኔ በሶስታችን መካከል ልዩነት ያለ አልመሰለኝም። ኢትዮጵያ ውስጥ ለነበሩት ችግሮች እንደ አንድ መፍትሄ የፌዴራል አደረጃጀት ይሻላል የሚለውን ሁላችንም የምንጋራ ይመስለኛል። ጥያቄው ያለው የፌዴራል አደረጃጀቱ ቋንቋን ወይም ብሔረሰባዊ ማንነትን በዋናነት መሰረት አድርጎ መደራጀት ነበረበት ወይ? እንግዲህ ፌዴራሊዝም እንዲፈታው የሚፈለግ ችግር አለ። ኢትዮጵያ ደግሞ የነበረባት ችግር የብሔር ብሔረሰቦች ችግር ብቻ አይደለም። የነበረባት ኢትዮጵያ የአስተዳደር ችግር ነበረባት። የዴሞክራሲ ችግር ነበረባት። የልማት ችግር ነበረባት። እውነትም ነው ደግሞ ከብሔር ብሔረሰቡም ጋር የተያያዘ ችግር ነበረባት። ስለዚህ የፌዴራል አደረጃጀቱ እነዚህን በአገሪቱ ውስጥ ያሉ ሁለንተናዊ ችግሮች ለመፍታት በሚያስችል መልኩ ወይም በሚያስችል መስፈርት መደራጀት ሲገባው በዋናነት ቋንቋንና ብሔረሰባዊ ማንነትን መሰረት አድርጎ መደራጀቱ ነው ስህተቱ የሚል ነው የእኛ አቋም። በእኔ በኩል የሚታየኝ መሰረታዊ ችግሩ ያለው አሁን ኦሮሚያ አካባቢም የተፈጠሩት ጥያቄዎች የሚያያዙት ሕገ መንግስቱ ላይ የፌዴራል አወቃቀሩ አንድን ችግር ብቻ ለመፍታት በሚያስችል መልኩ የተቃኘ በመሆኑና አገሪቱ ውስጥ የተከተልነው የፌዴራል አደረጃጀት በዋናነት ቋንቋና ብሔረሰባዊ ማንነትን መሰረት ያደረገ በመሆኑ ነው። ምክንያቱም ቋንቋና ሃይማኖትን መሰረት አድርጎ የሚፈጠር አደረጃጀት በባህሪው ቅራኔዎችን፣ ግጭቶችን በሂደት የማባባስ እንጂ የማለዘብ ባህሪ የለውም። እንደ ሰው ልጅ ድክመት ሊታይ ይችላል። ሰዎች በብሔረሰብ ማንነታቸው ወይም በሃይማኖታቸው ሲደራጁ ከሌሎች ጋር የሚኖራቸው ፉክክር ብዙ ጊዜ ጤናማ ያለመሆን አዝማሚያ አለው። አገራችን ውስጥ አሁን እየታየ ያለው ችግር ይሄ ነው። እኔ ሰሞኑን በአገሪቱ ውስጥ እያየን ያለው ሂደት ያን በሚገባ የሚያሳይ ወይም ጀስቲፋይ የሚያደርግ ይመስለኛል። ምናልባት ይሄ ምልክቱ ሊሆን ይችላል። ወደፊት ግን ይሄ ሁኔታ ካልተሻሻለ፣ ካልተቀየረ ነገሮች የበለጠ እየተባባሱ የሚሄዱበት ሁኔታ መኖሩን የሚያሳይ ምልክት ነው የሚመስለኝ። እሺ አማራጩ ምንድን ነው ወደሚለው እንመጣለን። ግን አሁን ዶክተር ስርአቱ ላይ ስለ አስፈላጊነቱ መስማማትና ማወቁ አንድ ትልቅ ነገር ሆኖ ግን አቶ ልደቱ ባስቀመጡት ላይ ምንድን ነው ባለፉት ሀያ አመታት ሰላሳ አመታትም ማለት ይቻላል የተደረጉ ጥናቶች አሉ፣ በግሎባል ደረጃ በኢትዮጵያ ብቻ ሳይሆን። አማራጮቹ ሁለት ናቸው። አንደኛው የአሜሪካው የፌዴራል ስርዓት ተደርጎ የሚወሰደው እና በዚህ በጂኦግራፊ መሰረት አድርጎ መዋቀር አለበት የሚለው ጥንሰ ሀሳብ ነው። እዛ ሁለት ነገሮች ማስቀመጥ ይቻላል። አንደኛው ሲጀምር የአሜሪካ ፌዴራል ስርዓት ዛሬ ከሁለት መቶ ምናምን ዓመት በኋላ በስሩ ውስጥ ያሉት አፍሪካ አሜሪካኖች፣ ሌሎችም ማይኖሪቲዎች ወይም አናሳ ሕዝቦች ልናቸው እንችላለን። እንዴት ማእቀፍ እንዳለበት እየተማረ የመጣ ስርዓት ቢሆንም በቅኝቱ መጀመሪያ ፌዴራሊስት ፔፐርስ አንቀጽ ሁለት ቁጥር ማየት ይቻላል። በደንብ ስለ ባክግራውንድን በደምብ ስለሚናገር ዲ አሜሪካን ፒፕል አር ብሌስድ ዛት ይ ሀብ ሴም ሪሊጅን ዘ ሴም ቋንቋ ወዝ ተወዝ እያለን የሚሄደው እና አቀኝቱ በአስራ ሰባት ሰማንያ ዘጠኝ ፌዴራል ስርዓቱ ተግባር ላይ ሲውል አንድ ቋንቋ አንድ ሃይማኖት ያለው አንግሎ ሳክሶን ኦሪጂን አውሮፓ ኦሪጂን ያለው የህብረተሰብ ክፍል ወይም መነሻ ያለው የህብረተሰብ ክፍል የስልጣን ክፍልም ተግባራዊ ለማድረግ እንጂ የብሔረሰብ ወይም የቋንቋ የተነሳ የፌዴራል ስርዓት አይደለም። በዛ ምክንያት ጂኦግራፊ ሲሉ እነሱ የምንጩ ይኸው አንድ የህብረተሰብ የተመሳሳይ እምነትና ቋንቋ ያለው ህብረተሰብ ለማስተናገድ ስለነበረ ጂኦግራፊ ማድረግ ነበረበት። ክልሎችም ቀድመው የተፈጠሩ ስለነበሩ በዛ ምክንያት ኮንፌዴሬሽን ፈርሶ የፌዴራል ስርዓት ተሰራ እና እነሱ የሚከተሉት ምንድነው? የዜግነት መብት እኩልነትን በማክበር የሌሎች ልዩነቶችን ማድቀቅና መዋጥ ይቻላል የሚል ነበር። ተሞክረ፣ አልሰራም። ከዛ ቀስ ብለው በሀምሳዎቹ ላይ ይሄ አፍርማቲቭ አክሽን የምንለው ጥቁሮችን የተጎዱ የህብረተሰብ ክፍሎችን ወደዛ ለማቀፍ ለየት ያሉ ፕሮግራሞችን መቅረጽ ጀመሩ። እሱም ከሞላ ጎደል ብዙ አልተሳካም። ጥቁሮቹና አፍሪካ ኦሪጂን ያላቸው እንትኖቹ ጠፍተው ቀሩ ማለት ነው። ቋንቋ ያላቸው ተበታትነው የሚኖሩ ህዝቦች ናቸው። ስለዚህ ይሄ በእኩልነት መብት ላይ ያተኮረ የፌዴራል ስርዓት ነው። ከዛ ባለፈ ህዝቦች ራሳቸው መስተዳደር አለባቸው ወዝተ ወዝተ የሚል አይቀበልም ይሄ ይሄ መርህ። ስለዚህ ይሄ ለኢትዮጵያ ይመጥናል ብዬ አላስብም። ከዛ ቀጥሎ የሚመጣው ምንድን ነው? የእኛ አይነት ተመሳሳይ ችግር ያለባቸው ለምሳሌን በህንድን እና ስዊዝን ከወሰድን የፌደራል ስርአቱ እነዚህ የተለያዩ የህብረተሰብ ክፍሎች ብሔር ብሔረሰብ የምንላቸው ራሳቸውን በማስተዳደር ረገድ እውቅና ይሰጣሉ። የእኛን መሰረት ነው የሚያደርገው። ይሄ በብሔረሰብ ላይ የተደራጀ የፌደራል ስርአት ራሳቸውን እንዲያስተዳድሩ ስንፈቅድ፣ አንድ ቋንቋ አንድ ሃይማኖት የሚለው ነገር ለእነሱ ስለማይመጥም ማለት ነው። ችግሮች የሉበትም አይደለም። ችግሮች ሊኖሩበት ይችላሉ። በጥንቃቄ ካልተያዘ አደጋዎች ሊመጡ ይችላሉ። በዚህ ሰሞኑን ላይ የተነሳው በአዲስ አበባና በኦሮሚያ የተነሳው ነገር እንግዲህ ምናልባት ጊዜ በቂ ይኖራል አይኖርም፣ ሌላ ጉዳይ ሆኖ ግን ለእኔ በአያያዝ ላይ ትራንስፓረንት በሆነ መንገድ አዲስ አበባና ኦሮሚያና ፌዴራል መንግስት ሶስቱም፣ የፌዴራል ካፒታሉ ምን መልክ መያዝ አለበት እንዴት እንሂድበት በሚል ያካሄድ ትራንስፓረንስ እየጎደለው እንጂ ከመርህ አንጻር ይሄ ግጭት መውለድ የነበረበት ነው ብዬ አላስብም። ስለዚህ በሂደቱ ላይ ግልጽነት አልነበረም። ስለዚህ የተወሰነው የህይወት ክፍል ቅሚያ ስለመሰለው ከመርህ አንጻር ይሄ መንግስት የኦሮሚያ መሬት ወደ አዲስ አበባ አስገባል ብዬ አላስብም። የኢትዮጵያ ፌደራል መንግስት በአሁኑ ሰዓት ሂደቱ ትራንስፓረንት ባለው መሆኑ ምክንያት በሂደቱ ላይ ያልተቀበሉት ሰዎች ሞቢላይዝ ለማድረግ ተጠቅሞበታል። ስለዚህ ጊዜ አይነት ሞቢላይዜሽኖች ሲኖሩ ግጭት ሊነሱ ይችላሉ። ይሄ ግን የአስተዳደር ብቃት ማነስ እንጂ የፌዴራል ስርዓቱ በቀጥታ የወለደው ችግር ነው ብዬ አላስብም። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው እዚህ ላይ ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በቀጣዩ ሙዚቃ እንሰናበታለን። መልካም ምሽት።